የጎንደር የወሎና የአክሱም ዩኒቨርሲቲዎች በተለይ ዘንድሮ ለተለያዩ አንጋፋ የኢህአዴግ ታጋዮች የሰጡት የክብር ዶክትሬት ዲግሪዎች አከራካሪና አነጋጋሪ ሆነው ሰንብተዋል። በማህበራዊ ሚዲያ ዌብሳይቶች ላይ እየተካሄደ ባለው ክርክር ዙሪያ ግርማይ ገብሩ አንድ ዝግጅት አጠናቅሯል። ግርማይ በዝግጅቱ ላይ የተለያዩ መልእክቶች ያሏቸውን ሰዎች ጠይቋል። እነሆ በኢትዮጵያ የሚገኙ 33 ዩኒቨርሲቲዎች በተለያየ ዓመታት ለተለያዩ ሰዎች የክብር ዶክትሬት ይሰጣሉ። በተለይ ዘንድሮ የተሰጠው የክብር ዶክትሬት ግን በጣም አነጋጋሪና አከራካሪ ሆኖ ቀርቧል። አሁን ለምንድን ነው አነጋጋሪ የሆነበት ምክንያት የሚለው የተለያዩ ሰዎች የየራሳቸው አስተያየት እየሰጡ ነው ያሉት። አሁን የምገኘው በመቀለ ዩኒቨርሲቲ ከፍተኛ የሕክምና ማዕከል አይደር የሚሰሩት ዶክተር ይርጋ ኪዳኑ በዚህ ዙሪያ ያላቸውን አስተያየት እንዲሰጡኝ እየጠየቅኩ ነው ያለሁት። ዶክተር ይርጋ ለመሆኑ ይህ የክብር ዶክትሬት የሚባለው ማዕረግ ወይም ደግሞ ሽልማት መቼና የት ሀገር እንደተጀመረ እስኪ ይህንን ባጭሩ ይንገሩኝ። የክብር ዶክትሬት መሰጠት የተጀመረው ከአንዳንድ ጽሁፎች መረዳት እንደምንችለው የመጀመሪያው የክብር ዶክትሬት የተሰጠው በ1479 በታወቀው የእንግሊዝ ኦክስፎርድ ዩኒቨርሲቲ ነው። እሱም ለአንድ በጣም ታዋቂ በጊዜው ለነበረው ኤድዋርድ አራተኛ ለተባለው ንጉሥ አማች ለሆነ ታዋቂ እና ባለሀብት ሰው ነው። ይህም የኦክስፎርድ ዩኒቨርሲቲ በሰውየው ምክንያት ሊያገኘው ከሚፈልገው ክብር አንጻር የሰጠው እንደነበር ጽሁፎቹ ያሳያሉ። ዩናይትድ ስቴትስ ኦፍ አሜሪካ በምናይበት ጊዜ ደግሞ የመጀመሪያዊ ክብር ዶክትሬት የተሰጠው በ1692 በሃርቫርድ ዩኒቨርሲቲ በፊት የዩኒቨርሲቲው ቻንስለር ለነበሩ ሰው ነው። እንዲህ እንዲህ እያለ እንግዲህ የተለያዩ ዩኒቨርሲቲዎች የክብር ዶክትሬት ሲሰጡ ኖሯል። የእንግሊዝን ልምድ በምናይበት ጊዜ የካምብሪጅ ዩኒቨርሲቲ በአብዛኛው አካዳሚያዊ በሆነ ነገር ላይ ሲያተኩር፣ ኦክስፎርድ ደግሞ በአብዛኛው ፖለቲካዊ በሆነ ጉዳይ ላይ ሲያተኩር እናያለን። ለምሳሌ ኦክስፎርድን ብናይ በቅርብ ዘመን በተደረጉ የክብር ዶክትሬት ስጦታዎች በምናይበት ጊዜ በ1926 በጊዜው የእንግሊዝ ጠቅላይ ሚኒስትር ለነበሩት ራምዜ ማክዶናልድ ለተባሉ ሊሰጥ እጩ ሆነው ሲቀርቡ በጣም አጨቃጫቂ የሆነበት ጊዜ ነበር። ያጨቃጨቀው ምክንያት ፕራይም ሚኒስተሩ የመጀመሪያው የዓለም ጦርነት ላይ በነበራቸው አስተሳሰብ ከሁለተኛ ዓለም ጦርነት በኋላ ያለውንም የኦክስፎርድ ዩኒቨርስቲ የክብር ዶክትሬት በምናይበት ሰዓት እንግሊዝ ከአሜሪካ ጋር ያላትን የፖለቲካ አካሄድ የሚመለከት ነበር። አሁን ወደ እኛ ሀገር ሁኔታ ስንመጣ ደግሞ የእኛ ሀገር ዩኒቨርስቲዎች ብዙ ልምድ ያላቸው አይደሉም። ልምዳቸውንም የሚያካብቱት ከምዕራብ ዓለሙ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ አብዛኛው አካሄዱ ከአሜሪካና የእንግሊዝ ተጽዕኖ ያለበት ነው። ሌሎቹም የኢትዮጵያ ዩኒቨርስቲዎች ከአዲስ አበባ ዩኒቨርሲቲ ተጽዕኖ የሚላቀቁ አይደሉም። በመሆኑም የክብር ዶክትሬት አሰጣጣቸው ላይ አጨቃጫቂ ጉዳይ ቢነሳባቸው የሚገርም አይደለም። መሆን ያለበት ወይም ሊሆን የሚገባው ዩኒቨርስቲዎቹ በየጊዜው የምርጫ ሂደታቸውን ያስተካክላሉ ወይ የምርጫ ሂደታቸውንስ ሳይንሳዊ በሆነ መንገድ ይመሩታል ወይ የሚለው ነው። ስለዚህ ማጨቃጨቁ ሊገርመን አይገባም፣ ጥያቄ በመነሳቱም ሊገርመን አይገባም፣ በመሰጠቱም ሊገርመን አይገባም የሚል ግንዛቤ አለ። ዶክተር ይርጋ ኪዳኑ፣ እንግዲህ በጣም ነው የማመሰግነው እኔ ማመሰግናለሁ። እንግዲህ እንቀጥል። አሁን ደግሞ ሌላ እንግዳ አለኝ። ጌታቸው አረጋዊ በትግርኛ የሚታተመው ውራይና የተሰኘው መጽሔት ባለቤት ነው። እስኪ የጌታቸውን አስተያየት ደግሞ ለምን ድን ነው የዘንድሮ አከራካሪ የሆነው የሚለው ነገር እኔ እንደመሰለኝ ዘንድሮ የክብር ዶክትሬት የተሰጣቸው ይሰጣቸዋል ተብለው የነበሩም ትግሉ የመሩ ታጋዮች ናቸው። ስለዚህ በባህል ይሄ ነገር ፖለቲካል ነው። ስለዚህ ሰዎች ይገባቸዋል አይገባቸውም የሚለውን ጥያቄ ሲነሳ፣ ከሁለት ነገር ነው የሚነሳ። አንደኛ ስልጣን ስላላቸው ወይም ተጽዕኖ የማድረግ አቅም ስላላቸው በቀላሉ ሊያገኙት የሚችሉ ነገር ነው። እነሱ ከተሰጣቸው ሌሎች በስልጣን ያሉ በእነሱ አይነት ታጋዮች ደግሞ እንደዚህ እየተሰጣቸው ይሄዳል ና የክብር ዶክትሬቱ ሌላ መልክ እያያዘ ሊሄድ ይችላል የሚል ኮንሰርን ያለው ሰው የሚያነሳውም አንድ ነገር ነው። በሌላ ነገር ደግሞ ሰዎቹ ለዚህ ስርአት ታግለው ያመጡ ስለሆኑ ለዚህ ስርዓት የሚቃወም ሁሉ ነገሩን ተቃወመ ማለት ነው። በተለይ ደግሞ እና አቤ ስባት ስንወስዳቸው እንደ ሰው ብዙ ጊዜ የሚያነሱት ነገር በጣም ኮንትሮቨርሻል ነው። አይደለም እንደዚህ ክብር የተሰጣቸው አልተሰጣቸውም። ኢንተርቪው እንኳን ሲሰጡ ብዙ አጀንዳ ነው የሚሆነው። ሁሌ ብዙ ጊዜ ና ይሄም አንድ ሌላ ባህሪ ነው። ግን በዋናነት ፌስቡክ ላይ አጀንዳ የሆነበት ምክንያት እነዚህ ሰዎች ስርአቱ የሚመሩ ለስርአቱ ታድለው ያመጡ ሰዎች በመሆናቸው ለስርአቱ የሚቃወሙ ሰዎች በጣም ብዙ ስላሉ፣ በተለይ ደግሞ በማህበራዊ ሚዲያዎች በጣም ብዛት ያላቸው በዛ ሳይድ ስላሉ እነሱ ተቃወሙ ይገባቸዋል እነዚህ አይደለም የክብር ዶክትሬት ትላንት አግለው ያመጧቸው የእነሱ ውጤት የሆኑ ዩኒቨርሲቲዎች ኢንተርናሽናል እንኳን ዩኒቨርሳል ቫሉ ያላቸው ናቸው። ህይወታቸው ለህዝብ ሲሉ ለመስዋዕት የተዘጋጁ ናቸው። በአጋጣሚ ግን ከተሰዉት እንደ እድል የቀሩ ጀግኖች ናቸው። ስለዚህ ይሄ ነገር ለእነሱ ትንሽ ነው የሚል ደግሞ በሌላኛው ሳይድ ይከራከራል ማለት ነው። ስለዚህ ክርክሩ በጣም ታፍ የሆነው በባህሪው ፖለቲካል ስለሆነ የስርአቱ አ አርኪቴክትስ የሚባሉ ሰዎችም ስለሆኑ፣ ስለዚህ የሚቃወም ይመጣል፣ የሚደግፍ ይመጣል። ይሄ ይመስለኛል በጣም አጀንዳ የሆነው አነጋጋሪ የሆነው ለዚህ ይመስለኛል። ጋዜጠኛ ጌታቸው አረጋዊ እንግዲህ በጣም ነው ማመሰግነው። እኔም አመሰግናለሁ። ግርማይ ከአረና መድረክ አቶ አንዶም ገብረስላሴ የሚሰጡትን አስተያየት እንስማ። የክብር ዶክትሬቱ እንደ ህጉ እና እንደ ደንቡ ለሀገሪቱ በተለያዩ የስራ ዘርፎች ከፍተኛ አስተዋጽኦ ያደረጉ ማህበረሰቡም እንደ አይክን አድርጎ የሚወስዳቸው ሰዎች የሚሰጥ ነው። ከባለፈው አመት ጀምሮ ግን የኢትዮጵያ ዩኒቨርሲቲዎች የኢህአዴግ ባለስልጣናት የነበሩት እና በመተካካት የወጡ ሰዎች በየተለያየ እያደዱ ነው የሚገኙትና ይሄ ነገር ለማህበረሰቡ እንደ ጥሩ ማነሳሻ አይሆንም። አላማው ይስታድ የሚል ነው። አብዛኛው እንትን ያደረገው በኢህአዴግ ፖሊሲ የስልጣን መተካካት ከስልጣን የወጣ ሰው ዶክትሬት የምሰጠው ከሆነ ዩኒቨርሲቲዎቹ የፓርቲው የመጨረሻ የሽኝት ወረቀት እየሆነ ነው ያለውና ለዚህ ነው ከፍተኛ ተቃውሞ የደረሰው። አንደም ገብረስላሴ ከአረና መድረክ በጣም ነው ማመሰግነው፣ እኔም ማመሰግናለሁ። ሌሎች ሰዎችንም አነጋግራሉ አነጋግራለሁ አሁን ደግሞ ሌላ አንድ ነባር የኢህአዴግ ታጋይና ጋዜጠኛ አቶ አብርሃ ገብረ አረጋዊ ይባላሉ ባለፈው ሳምንት የተሰጠ የክብር ዶክትሬት አነጋጋሪና አከራካሪ የሆነበት ምክንያት በእርሶ አስተያየት እስኪ ሲገለጽ ምስማ። አዎ ከባለፈው በተለየ ሁኔታ አሁን የክብር ዶክትሬቱ ዩኒቨርስቲዎች ሲሰጡ ክርክሩ ወይም ደግሞ አነጋጋሪነቱ ትንሽ የጨመረ ይመስላል። ይሄ ሊሆንበት ቻለ እንደሚመስለኝ ማለት ነው የኢህአዴግ ነባር ታጋይ መሪዎች በዚህ ላይ መሳተፍ ስለጀመሩ ይመስለኛል። ስለዚህ ሁለት አስተያየት አለ። አንደኛው አስተያየት እነዚህ የኢህአዴግ መሪዎች በአመራራቸው ኢትዮጵያ አሁን ያለችበት የእድገት ደረጃ እንድትደርስ ከፍተኛውን አስተዋጽኦ ስላደረጉ ዩኒቨርስቲዎች ከሚሰጡት ዶክትሬት በላይ ክብር አላቸው። ከየክብር ዶክትሬት በላይ ላገሪቱ ክብር ስላላቸው እዚህ አካባቢ ባይሳተፉ የሚል ቅን አመለካከት አለ። አሁን በተሰጡት ላይም ተቃውሞ የለም ግን ሌላ ቢሆን በምርምር በኪነቱ፣ በሌላው የተሳተፈ ቢሆን ምክንያቱም የኢህአዴግ አመራር ይችን ሀገር ወደዚህ ያደረሱ ብዙ ናቸውና እነዚህ ብዙዎቹን ዩኒቨርሲቲዎች ለመሸለም የክብር ለመስጠት ጊዜያቸውን ከሚያጠፉ ለሁሉም መሸፈን ስለማይችሉ ሌላው የህብረተሰብ ክፍል ላይ ቢያተኩር የሚል ስፋት ያለው የህብረተሰብ ክፍል ስላለ ከዛ አኳያ ንግግሩ ከተለመደው ትንሽ የጨመረ ይመስላል። ነው ሌላው የተወሰኑትና ከፍተኛ ተቃውሞ ያላቸው የህብረተሰብ ክፍሎች ደግሞ አሉ። እነዚህ ሰዎች በዚህ በክብር ዶክትሬቱ አካባቢ እንዲገኙ የማይፈልጉ ይልቁንም ኢትዮጵያ አልጠቀሟትም፣ ኢትዮጵያን ጎድቷታል የሚል አስተያየት ስላላቸው የዩኒቨርስቲዎች የክብር ዶክትሬት ይገባቸዋል የሚል አስተያየት ሊኖራቸው ስለማይችል ይህን የሚቃወሙ ተቃዋሚ የፖለቲካ አመራር አባላት አሉ። ሌላም ህብረተሰብ አለ ማለት ነውና ከዚህ አኳያ ነው ዘንድሮ ከባለፈው አነጋጋሪነቱ የጨመረ የሚል አስተያየት ያለ። አቶ አብረሃ ገብረ አረጋዊን በጣም ነው ማመሰግኖት። እኔ አመሰግናለሁ ለአሜሪካ ድምጽ ግርማይ ገብሩ ከመቀለ